ዝም ብሎ ዳርቻና ዝይ ተነበብ በዕለተ ሰኑይ ቢል አንድ ነው፣ ቃለ ጸሐፊ ነው። ሰኑይ ማለቱ ወደ ስነ ፍጥረት ይዞ ነው እንጂ በዕለተ ወደ ስነ ፍጥረት ይዞ ነው እንጂ፣ ያው የመጀመሪያ ማለት ነው። በዕለተ ሰኑይ የሚነበብ የሚተረጎም፣ የሚጸለይ የመቤታችን ምስጋና ይህ ነው። ይህ ታሪክ ነው። ነገሩን ፈቀደ እግዚ ብሎ ያመጣዋል። ፈቀደ እግዚ አግዝ ወላ አዳም ህዙ ነው። ትኩዘልብ ህዙ ነልብ ትኩዘልብ ሲል ነው። ሰሚያጠው ተውላጠላው ያስመው ግብረ ወልድ እንዳለው ያለ ነው። ለፀያፉ ፀያፍ ይጠቅሳል። አምስት ሺህ አምስት መቶ ዘመን ያዘነ የተከዛ አዳምን ጌታ ከግብርና ተዲያ ብሎ ስነጻ ያወጣው ዘንድ ወደደ። የአዳም ሀዘኑ የቤተፈት ሀዘን አይደለም። ቤተፈት ሀዘኑ በዚህ ጊዜ በላጠጣ ነበር። አጣሁ እከብር ግን ነበር ተዋረዱሁ ብሎ ነው። እሱ ግን አትብላ ያለኝን ፀበለ ጸበለስበልቼ ፈጣሪን አሳዘንሁት እያለ ሲያዝን ይኖር ነበር። አልቦቱ ካልህ ህሊና ለአዳም ዘንበለ ብካይ ለኃጢአቱ እንዲል። አንድም ጌታ አምስት ሺ አምስት መቶ ዘመን ያዘነ የተከዘ ሆኖ አዳምም ከግብርናተ ዲያብሎስ ነጻ ያወጣው ዘንድ ወደደ። የጌታ ማዘኑ አምላክነቴን ሻ ብሎ አይደለም። ፍጠረኝ ሳይለኝ ፈጥሬው መከራ አጽናሁበት እያለ ሲያዝንበት፣ ሲያዝንለት ይኖር ነበር። ተከዘት ነፍሴ እስከ ለሞት እንዲል። ምነው አመስግነኝ ብትለው ወደ ሌላ መሄዱ ነው ቢሉ፣ ወደ ሌላ መሄዱ አይደለም። ቅዱሳን ድርሰት ይፈጸምልናል፣ ምስጢር ይሰፋልናል ሲሉ በጌታ ይጀምራሉና አስመስጋኙን ሲሻ በጌታ ጀመረ እንጂ ከዚያ ሁሉ መኮንነ እስክንድሪያ ታኦፊላ ሉቃስን ዜና ሐዋርያትን ጽፈ ስጠኝ ቢለው እንጊዜ እርገቱ ለእግዚእነ ብሎ እንደጀመረ አስመስጋኙን ሲሻ ነው። አንድም ነገር ከስሩ ውሃ ከጥሩ እንዲሉ አዳም አባቷ ነውና ከስር ጀምሮ ተርኮ ለመንገር አንድም አዳም አልዳነም የሚሉ መናፍቃን አሉና እንደዚያ ነው ለማጠየቅ አንድም አዳም ብርሃን ለብሶ ብርሃን ተጎናጽፎ ተከትሏት መጥቶ ነበርና ካየው ዘንድ አነሳው ወያግቦ አበዘ ተካት መንበሩ ወደ ቀደመ ቦታ፣ ወደ ቀደመ ክብሩ የመለሰው ዘንድ ወደደ። ይጸውር ድደ ወይ ነብር ጠፈረ ኩሉ እሁዝ አዚ አለም በራሁ እንዲል ቦታ ማስተው አይደለም። ምን ሌላ ምን ቦታ አለና እንዲህ አለ ቢሉ፣ ፍጡር ሆኖ ያለ ቦታ መኖር አይቻልምና አንድም ቦታ ቢሹ ገነት ተድላ ቢሹ ልጅነት እንዲሉ ገነትን በጣዕምም በመዓዛም የሚመስላት የለምና ሰውም የማያውቀውን ከሚሰጡት የሚያውቀውን ቢሰጡት ደስ ይለዋልና። አንድም የእርቅ ምልክት ነው። ንጉሥ ሎሌውን ሲጣላው ዘንግ አትያዝ፣ ሰናፊል አትታጠቅ፣ ከዚህ አትለፍ፣ ከዚህ አትትረፍ ይለዋል። በታረቀውም ጊዜ ርስት ጉልትህ ይመለስልህ፣ ደብዳቤ ይፋቅልህ እንዲለው አንድም ወደ ቀደመ ክብሩ ወደ ቀደመ ጌትነቱ ይመልሰው ዘንድ ወደደ። መንበር አስተሰ ወደ ሰማይ ከለበ ወደ መንበር ከመውቱ ድል ወደ መለኮት እግዚአብሔርና ወሰልጣን ወመንግስት እንዲል ነው። ሰአሊ ለነ ቅዱስ አዳምን ወደ ቀደመ ቦታው ይመልሰው ዘንድ ከወደደ፣ ልጅሽ ንጽት በድንግልና ስርጉት በቅድስና እመቤታችን፣ ጸጋውን ክብሩ እንዳይነሳል ለምኝልን አሜን። አእምሮውን ልቦውን በልቦናችን ሳይብን አሳድርብን አሜን። ይህ ም ሳለ ለነ ቅድስት ቅዱስ ኤፍ ቅዱስ ኤፍሬም አልተናገረውም። ይኸውም ሊታወቅ በግብጻውያን ተቃላቸውም ከመጻፋቸውም ላይ አይገኝም። እንግዲያ ማን ተናግሮታል ቢሉ ቅዱስ ኤፍሬም የዚህ ማመክፈያ አድርጎ ተናግሮታል። ሰረቀ በስጋም ድንግል ዘን በለዘራብ ሲዋዳነን ተቀደ ብሎ ነበርና ወዶም አልቀረ ከድንግል እንበለዘር እንበለሩካቤ ተወልዶ አዳነን ሰረቀ ያድነን ያድነን ዘንድ ተወለደ ሰረቀ ወአዳነን ተወልዶ አዳነን ብርሃን ዘባ ማን ብሎ በደገኛው የሚያመጣው ነውና ሰረቀ ብሎ እንዳረስታ አነሳው። ምን ነው ዘን በለዘር አብስ ያለ በዘር በሩካቤ የመወለዱን ጠልቶት ነቅፈት ነው ቢሉ ጠልቶት ነቅፈት አይደለም። ጠልቶት ነቅፈትስ ቢሆን ብዙ ወተባዙ ወምልው ዋለ ምድር ክቡር አውስቦ በኩል ለሄ ወለምስካው ምን ያልቦት ስብት ባላለም ነበር። ነገር ግን በዘር በሩካቤ ተወልዶ ቢሆን ሩቅ ብእሲ ወልደ ዮሴፍ ባሉት ነበርና፣ ሶበሰ ተወልደ እዚህ ነበሩ ካልእ ብእሲ ወብሲ ዘከመ ብዙሃንም ተሐዘብዎ ወምረሰ ይዋሰተ እንዲል ያውስ ቢሆን ተፈቶ ካላት ከማዓስብ አለመወለዱ ተፈቶ ከሌላት ከድንግል መወለዱ ስለምንድን ነው ቢሉ፣ ትንቢቱ ምሳሌው ይደርስ ይፈጸም ዘንድ ትንቢት፣ ናሁ ድንግል ትጸንስ ወትወልድ ወልደ ያለው ነው። እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ያለው ምሳሌ፣ አዳም ከእቱም ምድር ተገኝቷል። ዳግማ ያዳም ጌታም ከእቱም ግል ላይ መወለዱ ምሳሌ። የይስሐቅ ቤዛ በግ ከእቱም ጉንድ ተገኝቷል። ቤዛ ዓለም ክርስቶስም ከእቱም ግል ላይ መወለዱ ምሳሌ። የእስራኤልን ጽም ጽማ እስራኤልን ያራቀች ውሃ ከእቱም ኮክ ጽማ ሶምሶንን ያራቀች ውሃ ከእቱም መንሰጋ አድግ ተገኝታለች። ጽማ ነፍሳትን ያራቀ ጌታ ማየ ሕይወት ኢየሱስ ክርስቶስም ከእቱም ግል ላይ መወለዱ ምሳሌ ነው። ስንዲሱን ባወቃ ናግሮታል። ምሳሌውንም እንጂ ባወቃት መስሎታል። ምስጢሩ እንደምን ነው ቢሉ እሱ እሷ እሱን ወልዳ ድንግል ወእም ስትባል እንድትኖር እሱም ከእሷ ተወልዶ አምላክ ወሰብ ሲባል የመኖሩ ምሳሌ ነው። አንድም እሷ እሱን ወልዳ ድንግልናዋ በእናትነት እንዳልተለወጠ እሱም ከእሷ ተወልዶ አምላክነቱ በሰውነት ያለመለወጡ ምሳሌ አንድም ቅድመ ዓለም አካል ዘም አካል ባህሪ ዘም ባህሪ እንበላ አገብሮ እንበለ ምንጽፋንስ መወለዱን ድህረ ዓለም ከመሬታችን እንበለ ዘር እንበለ ሩካቤ መወለዱ ያስረዳትለታልና ልደት ቀዳማዊ ታውቀ በዳህራዊ ልደት እንዲል ለሔዋንን ታሳሳ ከይሲ ፈታ ላይ ሊያ እግዚአብሔርን ዘይብል ብዙዋ በዝሆ ለህማም እኪ ወለ ጻር እኪ ድህረ ፈትሃ ሲል ነው። አግባብ በቃ አገባብ በቃል አንጥቶ መናገር ልማር ነው። ከይሲ ባሳታት በሔዋን በህማም ለል ይወልደች ይሁን ምላይቻ በምትቺ በውት ይቅንቺ በማሙ ጻርሽን ጋርሽን አበዛዋለሁ ብሎ ከፈረደባት በኋላ ምን ነው ሔዋንን ያሳታት ከይሲ ዲያብሎስ አይደለም? ምን ስለምን ከይሲ አለው ቢሉ በማደሪያው ከይሲ ብሎታል። በስመ ሀዳሪ ጨዋ ማህደር ወበስመ ማህደር ጨዋ ሀዳሪ እንዲ ከይሲ በመርዙ እንዲጎዳ ጎዳ፣ ሰይጣንም በግብሩ በነገሩ ይጎዳልና፣ አንድም ሰይጣንና ከይሲ ግብረ አበሮች ናቸውና ከይሲ ጥቂት ትኩረት ያገኘ እንደሆነ ትንሽ ቀዳዳ ካገኘ እባብ፣ እሱ ያስፋፋዋል። ሰይጣንም ጥቂት ጽነተ ኃጢአት ትንሽ ጠማማ ልብ ያገኘ እንደሆነ እርሱ ያስፋፋዋልና እምከመረከበ ንዑሰ ሙባ አውቱ ያርህወ ለንዑስ መካን መጠነ ምህል አፈገመል እኡን እንዲ ይል ነው። ሰምረ ልቦ ሀበ ፍቅረ ሰብ ልቦናው የሰውን ፍቅር ወደደና ወዶ ዋጋዛ

በእኛ ባህሪ ሰው ሆነ። ምን ነው ተሰባ ያለው ባልበቃውም ነበረ ስለምን ሀደረ አለ ቢሉ፣ ተሰባና ሀደረ እንደ ባጥና እንደ ግድግዳ እንደ አለቃና እንደ ጠበቃ ሆነው ይጠባበቃሉ። ሰባ ህድረት መናፍቃን ሀደረ ያለውን ይዘው ሰው በቤት ላም በበረት እህን በሪቅ በጎታ በጎተራ ወርቅ ብር በሳጥን አድሮ እንዲወጣ እንደዚያ አድሮ ወጣ እንጂ ንብስ ስጋል ነሳም ይላሉ። ተሰባ አለባችሁ ሳ ሲሏቸው ይረታሉ። ሰባ ውላጤም ኮነ ያለውን ይዘው ብሽ ተለውጣ ሐውለ ጼው እንደሆነች ማየ ቃናም ተለውጦ ወይም እንደሆነ እንደዚያ ተለወጠ እንጂ አላደረም ይላሉ። ሀደር አለባችሁ ሲሏቸው ይረታሉ። ምታት ነው ውላጤ ነው። ነፍስ ስጋ አልነሳም። የአዳምን የሔዋንን ስጋ ጠልቶ ነቅፎ ሌላ ስጋ አምጥቶ ተዋሃደ። ስጋ በቅድምና ነበረ ያን አምጥቶ ተዋሃደ። ባህሪውን አግዝፎ ታየ። ነፍስ አልነሳም እየንተ ነፍሶ ልቦና ኮኖ መለኮቱ የሚሉ መናፍቃን ስላሉ እንዲሁም መዝገበ ነፍሳት አለ። ከዚያ አምጥቶ ተዋህደ ባህሪ መላይትን ባህሪ ያደረገ የሚሉ መናፍቃን አሉና ከእነዚያ ሲለይ ላዕሌነ ወውስቴትነ ይላል። በጽር ምላሹ ላዕሌነ ባለው ስጋን ወውስቴትነ ባለው ባለው ነፍስን እንደነሳ ለማጠየቅ ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡሁ ወርኢነ ስብሐቲሁ ከመ ስብሐተ ዋሕድ እናሁ ከመ ስብሐተ ዋሕድ ለአቡሁ ሲል ነው። ለአባቱ አንድ እንደሆነ ልጅ ክብሩን አየን። ለአባቱ አንድ የሆነ ልጅ ደጃፍ በመለስ ማጀት በጎረስ ተካፋይ የለውም። እሱም እስመ ኩሉ ዘቦ ለአቡየ ዚአየ ውእቱ ይላልና። አንድም ወሪይ ነስባት ይሁን ከመስባተ ዋህልናሁ ይላል። እንደ አንድነቱ ያለ ባህሪ ክብሩን አየን። ወይ ሰገድ ከመዋህልናሁ እንዲል። አንድም የአባቱን ጌትነት በደብረ ሲና እንዳየን የእሱንም ጌትነት በደብረ ታቦር አየን። አንድም የአባቱን ክብር በኤልያስ አድሮ አንድ ምውት በኤልሳዕ አድሮ ሁለት ምውት ሲያስነሳ እንዳየን የእሱንም ክብር ሁለቱን ቁመት በጠባብ ደረት ተወስኖ የአራት ቀን ሬሳ አላዛርን የዕለት ሬሳ ወለተ ኢያይሮስን ወልደ መበለትን ሲያስነሳየን ርኢነ አለ የሙሴን ለእሱ ሰጥቶ ነው። አባህሪያቆስ አባሃር ያቆስ የሐራያትን ለእሱ ሰጥቶ የሐራያትን ለእሱ ሰጥቶ በላይ ነው ሰተይ ነው ስለሁን እንዳለ መጽሐፍ አድሎ ሰጥቶ መናገር ልማዱ ነውና የብሉይን ለአብ የሐዲሱን ለወልድ አድሎ ሰጥቶ ተናገረ እንጂ አብ በሐዲስ ወልድ በብሉይ የሌሉበት ሆኖ አይደለም። ሁሉም በሁሉ አሉበት። ባቡ አለ ይሄዋ ለልጁ ለልጁ ልጁ እንደካሰለት ለማጠየቅ ታሊ ለነ ቅዱስ ይቅር ይለን ዘንድ ከወደደ ልጅሽ ትርጉስ በቅድስና ጽንዕት በድንግልና እመቤታችን ጸጋውን ክብሩ እንዳይነሳል ለምኝልን አይምሮውን ለቦውን በልቦናችን ሳይብን አሳድሪብን። እሬ ኢሳያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ነቢዩ ኢሳይያስ ምስጢርን በሚገል ትንቢትን በሚያናግር በመንፈስ ቅዱስ ያማኑኤልን ምስጢር አየና ዲያይ ወገንተ ዝጸርሃም ዘይብል ስለዚህ ነገር አሰምተው አሰምቶ ተናገረ። ጸርሃለ አሁን እሱ ጩሆ ተናግሮ አይደለም ጮኸ የተናገሩት ከሩቅ እንዲሰማ የእሱንቱ ፅንሽ እስከ ጽንስ የሚደርስ ስለሆነ ነው። እንዘይብል እንዲህ ብሎ ህፃን ተወልደለነ ወልድ በለነ ወልድ ተውበለነ ህፃን ተወልደለ ባለ በቀና ነበር ወልድ ለኩነተ ስጋ ተሰጠን ህፃን ተወልደለን አንድም እንዳለ ይሆናል

ጸጋውን ክብሩ እንዳይነሳል ለምኝልን አይምሮውን ለቦውን በልቦናችን ሳይብን አሳደሪብን። ተፈሳ ወታሐሰይ ኦዘመደ ጓለመህያው ስማፍቀሮ ስማፍቀሮ እግዚአብሔር ኦዘመደ ጓለመህያው ነገደ ጓለመህያው ነገ ባህሬ ጓለመህያው በውስጥ በአፋ በነብስ በስጋ ተፈሳ ደስ ይበልህ ስማፍቀሮ እግዚአብሔር ላለም እግዚአብሔር አለሙን ወዶታልና ወመጠወ ወልዶ አህደ ወዶ ምን አደረገለት ስለኝ እንደሆነ ተቀዳሚ ተከታይ የሌለው አንድ ልጁን ውረድ፣ ተወለድ፣ ሙት፣ ተሰቀል ብሎ ለህማም ለሞት አሳልፎ ሰልፎ ሰጥቶለታልና ከመሄው ሁሉ ዘያምን ወቱ እስከላለም ሁሉ እስከላለም ዘያምን እስከላለም ብሎ ይገጥሟል። ይሄው እስከላለም ብሎ ይገጥሟል። ሁሉ እስከላለም ዛሬ ያመነበት ዘያምን እስከላለም በዕለተ ምጽአት የሚያምንበት ያን ጊዜስ ጋላ ሻንቅላ ካይላ ፈላሻ ሳይቀር ያምንበታል። አይሁድስ እንኳ እፎ ከሆነ ወልደ ጓለመ መሄ ወለ ቅዱሳን ከሆነ ትርስቱ ብለው ያምኑበታል፣ ብሎ ዛሬ አምነውበት የተገኙ ሲል ነው። ይኸው እስከላለም ፍጻሜ የሌለው እስከ ነው። የወለደስ ሜልኮል እስከ አመ ሞተት ሰመይ ጠቋ እስከ አመነት ገማያይህ እንዳለው ያለ ነው። ፈነ ወለነ መዝራይት ወልውለ ልዑለ ኃይሉን ጽኑ ክንዱን ላከልን መዝራይት አለወልድን በክንድ የቀረበውን ያርቁበታል፣ የራቀውን ያቀርቡበታል በሱም የቀረበ ዲያብሎስን ያርቁበታል የራቀ አዳምን ያቀርቡበታልና ዳግመኛም ጻድቃንን ኑ ውሀቢዬ ብሎ ያቀርብበታል ሀጣንም ሁሩ ምኔ ብሎ ያርቅበታልና የሰው ኃይሉ በክንዱ ይታወቃል። የአብ የመንፈስ ቅዱስም ኃይላቸው በወልድ ይታውቋልና ክንድ በአካል ከአካል ሳይለይ ስራውን ሰርቶ ይመለሳል። ወልድም ከአብ ከመንፈስ ቅዱስ ስሉስና ሳይለይ በዚህ ዓለም ሰላሳ ሶስት አመት ከሶስት ወር ስራውን ሰርቶ አርጓልና ይህንንም ይዘው መጽሕፍት እዱ መዝራዊቱ የማኑ ይሉታል ሳለ ንቅድስ እዱ መዝራዊቱ የማኑ ከሚባለው ልጅሽ ጽንት በድንግልና ሰጉድ በቅድስና እመቤታችን፣ ጸጋውን ክብሩን እንዳይነሳል ለምኝልን አእምሮውን ልቦውን በልቦናችን ሳይብን አሳድሪብን ዘሀሎ ቅድመ ዓለም የነበረ ወይሄሉ ዓለምን አሳልፎ የሚኖር ዘመጻ ለኩነተ ስጋ የመጣ ወካ በመጽ ኢየሱስ ክርስቶስ ዳግመኛ ይህን ዓለም ለማሳለፍ የሚመጣ ኢየሱስ ክርስቶስ ቃል ዘተሰባ ምንኪ ዘመለውላጤ ያለመለወጥ ሰው የሆነ ቃል ነው። አንድም እየደጁ እያሰሩ ለመሄድ ዘሀሎ ቅድመ አለም የነበረው ወይ ሄሉ አለሙን አሳልፎ የሚኖረው ነው። ዘመጣ አለምን ለማሳለፍ አለምን አሳልፎ የሚኖረው ለኩነተ ሥጋ የመጣው ነው። ወካዕበ ይመጽእ ኢየሱስ ክርስቶስ ለኩነተን ሥጋ የመጣው ዳግመኛ ይህን አለም ለማሳለፍ የሚመጣው ኢየሱስ ክርስቶስ ነው። ቃል ዘተሰባ ዘመለውላጤ ዳግመኛ ይህን ዓለም ለማሳለፍ የሚመጣው ኢየሱስ ክርስቶስ ያለ መለወጥ ሰው የሆነ ቃል ነው። ከሆነ ፍጹም ሰባ ፍጹም ሰው ሆነ። ምን ነው ተናግሮት የለምን? ስለምን ደገመው ቢሉ ፍጹም ለማለት ደግሞ። ታልም የተባህደው የተፈልጠው ሁሉ ግብሩ ወልደ ዋህድ ምታት ነው፣ ውላጤ ነው። ነፍስ ሥጋ አልነሳም። አላህ አዱራይ አንድ ባህሪ ነው እንጂ፣ ዋዱላይ አንድ ግብር ነው እንጂ፣ ዋዱ መለኮት አንድ ክብር ነው እንጂ አንድም የተባህደው የተፈልጠበ ኩሉ ግብሩ ወልደ ዋህድ ወልደ ዋህድ ምንም ሰው ቢሆን በስራ ሁሉ ከአብ ከመንፈስ ቅዱስ ልሆና አልተለየም። አላዱ ራእይ አንድ ህብረ መልክ ነው እንጂ ዋህዱ ህላዌ አንድ ግብር አንድ ክብር ነው እንጂ ዋህዱ መለኮት አንድ አገዛዝ ነው እንጂ ውስጠ ሁሉ በሀውርት መለኮቱ እንዲል በምን ይመስለናልና ሶስት ጊዜ አህዱ አህዱ አለም ቢሉ በሀይለ ዘር በሀይለ ንባብ በሀይለ እንስሳ ሀይለ ዘር እንደ እኛም ማደግ ነው። ሀይለ ንባብ እንደኛ፣ ሀይለ ዘር እንደኛ ማደግ፣ ኃይለ ንባብ እንደኛ መናገር፣ ኃይለ እንስሳ እንደኛ መብላት፣ መጠጣት፣ መተኛት፣ መነሳት ነው። ዘእግዚአብሔር ቃል መለኮቱ ዘእግዚአብሔር ቃል በስራ ሁሉ ከኛ አልተለየም። ሳሊ ለነ ቅዱስ ወልድ ዋህድ ከሚባል ልጅ ስርጉት በቅድስና ጽኒት፣ በድንግልናም በቤታችን ጸጋውን ክብሩ እንዳይነሳል ለምኝልን። አይምሮውን ለቦውን በልቦናችን ሳይብን አሳድርብን ተፈስህ ኦ ቤተልሔም ሀገሮ ሙለ ነቢያት የነቢያት ሀገረ ትንቢታቸው ቤተልሔም ተፈስህ ደስ ይበልሽ ሀገሮ ማለት ትንቢት ይናገሩላታል ምሳሌ ይመስሉላታልና በባቤኪ ተወልደ ክርስቶስ ዳግማዊ አዳም ከማያግቦል አዳም ቀዳሚ ብሲ ምድር ስተገነስ ተገነስ የሳርፍታ ሞት ሴሮ ሲል ነው። ኦ አዳም መሬት አንተ ወትገቡ ውስተ መሬት ግባ ሲል ነው። ወትቀባ በደመ ቢስ ያለውን ቅባ ወትገብራ መክሬተወርቅ ያለውን ግበራ ብለው እንዲተረጉሙ አዳም ጥንቱን መሬት ነበር፣ አሁንም ወደ መሬት እነዚህ ትመለሳለህ ብሎ የሞት ፍርድ ከፈረደበት በኋላ የቀደመ ሰው አዳምን ከሐሳር ወደ ክብር ከጨለማ ወደ ብርሃን ከሞት ወደ ሕይወት ከሲኦል ወደ ገነት ይመልሰው ዘንድ ዳግማዊ አዳም ክርስቶስ በአንቺ ተወልዷልና ተፈስሒ ደስ ይበልሽ ብሎ ለአገሪቱ ሰጠ። ይህችን ቤተልሔምን ብዙ ጊዜ ስመ ተፋልሶ የስም መለዋወጥ አግኝቷታል። ሙሴ ኢያሱንና ካሌብን ምድረ ርስትን ሰልላችሁኑ ብሎ ሰደዳቸው። ካሌብ የጃቻን አገር ልምላሜዋን አይቶ ይችን አገርም ከሙሴ ተካስህ አሰጠኝ አለው። ሙሴ በናባው ቀረ፣ እያሱ በሙሴ እግር ተሰካ። ቀድሞም ነግሬህ ነበር። ያን ጊዜ የአርባ ዓመት ጎልማሳ ነበርሁ፣ ዛሬም የሰማኒያ ዘመን ሽማግሌ ነኝ። ሲወጡ ወጣለሁ፣ ሲዋጉረዳለሁ። ይችን አገር ስጠኝ አለው። ሰጥቼሃለሁ አለው። ህዝባ አዙባ የምትባል ሴት አገባ። አይወዳትም ነበርና በስሙ አላስጠራላትም። ለሙቅ ለመቀነት ይሁንሽም ብሎ አልሰጣትም። እሷን ፈትቶ ከብታ ከበታ የምትባል ሴት አገባ። እሷን ይወዳት ነበርና በስሟ አስጠርቶላታል። ፍታ ከብታ ትባላለች። ከብታ ማለት ቤተ ስብሀት ማለት ነው። ቤት የመቤታችን ስብሃት የጌታ ምሳሌ። እሷም ልጅ ሳትወልድ ሳልተወልድለት ቀረች። እሷን ፈቶ ኤፍራታ የምትባል ሴት አገባ። እሷንም ይወዳት ነበርና በስሟ አስጠርቶላታል። በኤፍራታ የፍራታ ተብላለች። ኤፍራታ ማለት ጸዋሪተ ፍሬ ማለት ነው። ጸዋሪት የእመቤታችን ፍሬ ጌታ ምሳሌ ነው። ፍሬ ጌታችን ምሳሌ ነው። እሷም ልጅ ወለደችለት። ስሙንም ልሄም አለችው በዚያ ወራት እንጀራ ገባ ገባ ብሎት ነበርና ስሙ ልሄም ብሎ ያወጣለት አባቱ ነው። ስሙንም ልሄም አለው በዚያ ወራት እንጀራ ገባ ገባ ብሎት ነበርና ወይ ያሰነው ህብስተ ልሄሞሙ እንዲል ይህም ልሄም ነገር ያወቀ ፍርድ የጠነቀቀ የሚያበላይ የሚያጠጣ ደግሰው ሆኗል። ህዝቡም አህዛቡም ከልሄም ቤት ይደን በልተን ጠጥተን ፍርድ ሰምተን እንምጣ እያሉ የሚሰበሰብ ሆነዋል። በዚያው ቤተ ልሄም ተብሎ ቀርቷል። ቤት የመቤታችን ልሄም የጌታ ምሳሌ ነው። አንድም ተፈሲው ቤተ ልሄም ሀገሮ ሙለ ነቢያት የነቢያት ሀገረ ትንቢታቸው ቤተ ህብስት መቤታችን ተፈስ ደስ ይበልሽ ዋምጹ ልሄሞም ሙለህሞ ሙስታፍዮ እንዲል ሀገሮ ማለት ትንቢት ይናገሩላታል ምሳሌ መስሉላታልና በሰባ ሀቤጅ ተወልደ ክርስቶስ እምን የኪ ሲል ነው። ዳግማይ አዳም ከማግበል አዳም ቀዳሚ ብ ሲል ምድርስ ተገነ ሲሳርፍታሞት ሲሮ ሲል ነው። አዳም መሬት አንተ ትገብ ውስተ መሬት ግባ ሲል ነው። ወተቀባአ በደመ ሲሳ ያለውን ቅባ ወተገብራ መክሬ ተወልቅ ያለውን ግበራ ብለው እንዲተረጉሙም አዳም ጥንቱን መሬት ነበርህ አሁንም ወደ መሬትነት ትመለሳለህ ብሎ የሞት ፍርድ ከፈረደበት በኋላ የቀደመ ሰው አዳምም ከሐሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሞት ወደ ህይወት፣ ከሲወል ወደ ገነት የመለሰው ዘንድ ዳግማ አዳም ክርስቶስ ከአንቺ ተወልዷልና ተፈስሒ፣ ደስ ይበልሽ ብሎ ለመቤታችን ሰጠም የምሳሌ አነጋገር ተናገረ። ከዚህም አብይ ነጌ፣ አበይት ነጌያት፣ ውርዙ ነጌ አሉ። ይህ ነጌ ማለት ዝሆን ማለት ነው። በነገራችን ላይ ይህ አብይ ነጌ ወርቹ የጸና ነው። አይታጠፍም፣ አይዘረጋም። እረፍት ሲሻ ከታላቅ ግንድ ሂዶ ይደገፋል። አዳኞች መጥተው ግንዱን ከርክረው እንዳይጠረጥር ጭቃ ቀብተው ይሄዳሉ። እሱም እንደ ወትሮ መስሎት ሂዶ ይደገፈዋል። ልጆች፣ ይወድቃል። ወርቹ የጸና ነውና መነሳት አይሆንለትም። ከወደቀበት ሆኖ ይጮሃል። አበይት ነጊያት የእሱን ጩኸት ሰምተው ደርሰው ወርቻቸው የጸና ነውና ማስነሳት አይሆንላቸውም። ከበውት ይጮሃሉ። ውርዙ ነጌ ወጣቱ ማለት ነው። የእነሱን ጩኸት ሰምቶ ደርሶ ወርቹ ያልጸና ነውና እንቢያውን ከእንቢያው ኩንቢውን ከኩንቢው አግብቶ አፈፍ አድርጎ ያስነሳዋል። ይህ ምሳሌ ነው። አብዩ ነጌ ትልቁ ነጌ የአዳም እጹ የእጸ በለስ አዳኞች አጋንንት ምሳሌ። እሊያ ግንዱን ከርክረው እንዳይጠረጥር ጭቃ ቀብተውት እንደሄዱ አጋንንትም ለመበላይኩም ትኮ በለሳ ማለት ተትከውኑ ብለው የማስታሳቸው ምሳሌ ይዞት እንደወደቀ አዳም በእጸ በለስ ምክንያት ገሃነም ወርዷል። መነሳት እንዳልሆነለት ንጻጸበ ያድፎበታል ከወደቀበት ሆኖ እንደ ጮኸ አዳምም መቶ ዘመን መቶ ዘመን አልቅሷል። አበይት ነቢያ ነጂያት እንደ መጡ ጩኸቱን ሰምተው ነቢያት ተነስተዋል፣ ካህናት ተነስተዋል። አበይት ነጂያት የነቢያት የካህናት ምሳሌዎች ናቸው። እሊያ እሱን ከበውት ሲጮሁ እንደነበረ ጩኸት አሰምተው ደርሰው ማስነሳት እንዳልሆነላቸው ከበውት እንደ ጮሁ ነቢያት ካህናትም አዳም ከወደቀበት ነገር ደም አፍሰው ስብ አጢሰው ሊያድኑት አልቻሉም። አንሰ ኃይለ ከፈኑ ከሆነ አድነነ አሉ እንጂ አዳምን ያለ ማዳናቸው ምሳሌ ነው። ሰራይ ነሰባው ባቢሎን ነው የተፈወሰ ሰው ከነጽድቅና ከመጸርቀት ሶ እንዲል

ኃጢአት ከበዛሽ ዘንድ ጸጋ እግዚአብሔር ትበዛ እንዲህ ትበዛለች እያለ ያደንቃል። አዳም አንድም አዳም እርሱ ራሱ ብርሃን ለብሶ ብርሃን ተጎናጽፎ ኃጢአት ከበዛሽ ዘንድ ጸጋ እግዚአብሔር እንዲህ ትበዛለች እያለ ያደንቃል። ኃጢአት ሲበዛ ፍዳ ይጸናል እንጂ ጸጋ እግዚአብሔር ትበዛለች ብሉ በጽድቁ ቦታ ገብቶ ስለተቆጠረ ነው። አንድም የኃጢአት ስልቱ እንደበዛ የጽድቅም ስልቱ ስለበዛ በዛ ስልጣ ነቀሳ ውስጥ ጋው ደግሞ ልጅነት አንድም ጌታ ሰው ሆኖ ያዳንን በምላሴ ኃጢአት ነው እንጂ በጥንታ አብሶ ብቻ አይደለምና

ሰዓት ተሐሰ ሁሉ ነፍስ ተሰብ ሁሉ ነፍስ ተሰብ የሰው ሁሉ ልቦና በውስጥ ባፋ በነፍስ በስጋ ሳህ ደስ ይላታል ምስለ መላእክት ይሸብ ወለ ክርስቶስ ንጉ ንጉስ ክርስቶስን እንደ መላእክት ከመላእክት ጋር ያመሰግኑታል። ጸርሁ ወይሉ እንዘይ ጸርሁ ሲል ነው እየጮሁ እንዲህ እያሉ! ስራት ለእግዚአብሔር በሰማያት አምላክ ሰው ሆነ እያሉ። ሰላም በምድር ሰው አምላክ ሆነ እያሉ ትምረቱ ለሰብእ የሰው ፍቅር አገብሮት ሰው ቢሆን አንድም ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ምስጋና ይገባዋል እያሉ ሰላም በምድር በደቂቀ አዳም ዘንድ ምስጋና ይገባዋል እያሉ ትምረቱ ለሰብእ የሰው ፍቅር አገብሮት ሰው ቢሆን አንድም ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ምስጋና ተደረገ እያሉ ሰላም በምድር ተወጥና ያለበት ነው። በደቂቀ አዳም ዘንድ ምስጋና ተጀመረ እያሉ ትምረቱ ለሰ የሰው ጊዛኑ መንፈስ ቅዱስ ሲሰጠው ዘንድ አንድም የሰው ጊዛኑ መንፈስ ቅዱስ ሲሰጠው ዘንድ ሰው ይከብር ዘንድ ነው። እስመዛረስ መሳረዘ ትካት የቀደመ መርገመ ስጋ መርገመ ነፍስን አጥፍቶልናልና ቀድሞ ወንዶቹ ጻይረሞ ጸንቶባቸው እስከ አርባ ቀን ድረስ ሲሰቃዩ ቆይተው መቃብራቸውን ያህል ምሰው በዚያ ተቀብረው ይገኙ ነበር። ሴቶቹም ጣረሞ ጽንቶባቸው እስከ ሰማኒያ ቀን ድረስ ሲሰቃዩ ሰንብተው መቃብራቸውን ያህል ምሰው በዚያው ተቀብረው ይገኙ ነበር። ዛሬ ግን ይሁሉ ጠፍቶልናልና ነው። ወነሰተ ምክሮ ለጸላይ የጸላኢ የጸላት የዲያብሎስን ምክሩን አጠፍቶበታልና። የዲያብሎስ ምክሩ ምን ነበረ ቢሉ ዲያብሎስ ሌላ ምክር አለውን? ስጋትን በመቃብር አፍርሻ በስብሼ ነፍሳትን በሲኦል ተቆራኝቼ እቀራለሁ ብሎ ነበርና ይህን ሁሉ አፍስሶበታልና ነው። ወሰጠጠ መጻፈ ዳሙ ወለአዳም ወለሔዋን የአዳምና የሔዋን እዳ ደብዳቤያቸውን ሰጠጠ ቀደደላቸው። ሰጠጠ ካልኩ ብሎ መጻፍን ገሰሰ እንጂ ደምሰሰ ሲል ነው። ፍዳቸውን አጠፋላቸው። አንድም እንዳለ ይሆናል እዳ ደብዳቤ እዳ በደብዳቤ እንድታወቅ ኃጢአትን በፍዳ ታውቋል እና አንድም ወይ መጽእ እኩይ ፍልስጣ ወይ ጽህፈት መጻፈ ዳነ እንዲል ፍልስጣ የሚባል ጋኔን አለ። የዕለት የዕለት ታጫታችን እያዘከረ በገሃንም ይጥል ነበር። ዛሬ ግን ያሁሉ ቀርቶልናልና፣ አንድም ዲያብሎስ በአዳምና በሔዋን የጨለማ መጋረጃ ጋርዶ መከራ ጠናባቸው። መከራ እንዳቀልላችሁ እስመ ግብርናታችሁ ጽፋችሁ ሰጡኝ አላቸው። እነሱ መከራ ያቀለለላቸው መስሏቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው አዳም የዲያብሎስ አሽከር ሔዋን የዲያብሎስ አሽከር ብለው ጽፈው ሰጡት። አንድ ምሱ ራሱ እንዳወቀ የብራና ቢሆን ይደመሰሳል፣ እንጨት ቢሆን ይፈርሳል፣ ይበሰብሳል ብሎ በሁለት እብነ ሩካም ጽፎ አንዱም በዮርዳኖስ አንዱም በሲኦል ጥሎት ነበረ። በዮርዳኖስ የጣለውን ጌታ ሲጠመቅ እንደ ሰውነቱ ረግጦ፣ እንደ አምላክነቱ እንደ ሰም አቅልጦ፣ እንደ ገል ቀጭጦ አጥፍቶታል። በሲኦል የጣለውንም በዕለተ ዓርብ በአካለ ነፍስ ወርዶ ነፍሳትን ሲያወጣ አጥፍቶልናል። ግን እንተ ፍቅረ ሰብ መጻይ ከውስተ ዓለም ምስጢር እንጂ ዘይጋ አይጠነቅቅምና ዘያብር ብሎ መጣይ ካለ ሰረቀ ብሎ እንደ አርስታንስቶስ ነበርና ብርሃን ዘባማን ብሎ በደገ መጣው ለሰው ሁሉ እውቀትን የምትገልጽ እውነተኛ ብርሃን የሰው ፍቅር አገብሮህ ልትሞት ወደዚህ ዓለም መጣህን እያለ ያደንቃል። ዘባማን አለ ከዚህ ዓለም ብርሃን ሲለይ ነው። የዚህ ዓለም ብርሃን ጠፈር ደፈር ይከለቀዋል፣ ጨለማ ይፈራረቀዋል። ህልፈቱ ላጤ ይስማማዋል። በሱ ግን ይሁሉ የለበትምና እንዘ ጸዳለ ብርሃን ይሰርቆ የተጋባ አልቦ ጽልመት ተመክፈልታችሁ ጽልመትን እይቀረቦ ይረክቦ እንዲ ሲኖሩ ልጅነትን አግኝተው ደስ ብሏቸዋልና አንድም ኩሉ ፍጥረት የተባሉ መላእክት ናቸውም ጌታ ወርዳለሁ ወለዳለሁ ሲል ሰምተው ምን ጊዜ ወርዶ ተወልዶ በአጭር ቁመት በጠባብ ደረት ተወስኖ አይተ ነው ሲሉ ተወስኖ አይተውት ደስ ብሏቸዋልና አንድም ቀድሞ ሰው የጸለየውን ጸሎት የሰዋውን መስዋዕት ለማሳረግ አይወጡም አይወርዱም ነበር። ዛሬ ግን ሰው የጸለየውን ጸሎት የሰዋውን መስዋዕት ለማሳረግ እየወጡ እየወረዱ በክብር ላይ ክብር የሚጨመርላቸው ሆኖ አልነበረም ቢሉ ያ ለድህነተ ነፍስ ዋጋ የሚያሰጥ አልነበረምና ገና ካሳል ተፈጸመም ነበርና አንድም አስተሃም ሞታ አሀው አብያን ከመዘለን ውሳን እንዲል እነሱ እንደ ታላቅ ወንድም እኛ እንደታናሽ ወንድም ሆነን ሲያዝኑልን ይኖሩ ነበርና፣ ታላቅ ወንድም ታናሽ ወንድሙን አባቱ ሲገርፈው ሲቆጣው አይቶ እንዲያዝንለት። አንድም ሁሉ ፍጥረት የተባሉ እንስሳት፣ አራዊት ናቸው ጌታቸው አዳም ከፈጣሪው ጋር ቢታረቅላቸው ደስ ብሏቸዋልና፣ በቤተሰብ ልማድ ቤተሰብ ጌታቸው ተሾሞ ተሸልሞ ሲመጣ ደስ እንዲላቸው። አንድም ለራሳቸውም በተደረገው ነገር ለቤዛ ያለች ብሉ አድንቀዋል።

ንፉቅ አታቦተ ሲል ረቂቅ ልደት መንፈስ ቅዱስን ሰጠህን ባረክና ከም ስለ መላእክት ይከ እንደ መላእክት ከመላእክት ጋር አመሰገነህ አኮ ለሰብ ባይቱ አኮ ሰብ ባይቱ ዘይፈቅዱ ወለዚ እለት አላ መላእክትኒ ወሊቃነ መላእክትኒ እንዲል ነው። እና መላእክት ጋር በአንድነት አመሰገነህ። ዮ ህደ መሬ ተኮኑ መላዊት ወሰብ ከመሰብህ ወለከሶስ በቃላሚን እንዳለም ሳልልነ ቅድስት ብርሃን ዘባማን ከሚባል ልጅሽ ትርጉት በቅድስትና ፅኒት በድንግልናም መቤታችን ጸጋውን ክብሩ እንዳይነሳል ለምኝልን። አእምሮውን ለብውን በልቦናችን ሳይብን አሳደሪብን ቅድስት አለ ንጽሂት ክብርት ጽኒት ልዩ ሲል ነው። ንጽሂት አለ ሌሎች ሴቶች ችግር ቢነጹ ካህል ዮም አይነጹም። ከገቢር ቢነጹ ከነቢብ አይነጹም። ከነቢብ ቢነጹ ከህልዮ አይነጹም። እሷ ግን ንጽህት ከነቢ ከገቢር ንጽህት ከነቢብ ንጽህት ከህልዮ ንጽህት ናትና ቀባ ጳራሊጦስም ከረሰማ ወይ ረክሰት በምንትኒም ዘፈጠራ እምፅውር ሩይ ገብራ ድንግል በህሊናዋ ድንግል በስጋሃንዲ ክብርት ማለ ሌሎች ሴቶች ቢከብሩ ጻድቃን ሰማዕታትን ወለዱ ተብሎ ነው። እሷ ግን ማምላክ ወላዲታ አምላክ ተብላ ትከብራለችና ማምላክ ጽኔትም ማለ ሌሎች ሴቶች እስከ ጊዜ ተፈቶ ማህፀን ነው ከዚያ በኋላ ጽናት የላቸውም። እሷ ግን ጽኒት ቅድመ ጸኒት ጊዜ ፀኒት ድህረ ፀኒት ጽኒት ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽኒት ናትና አ ነው ልዩ አለ እናትነት ከድንግልና ድንግልና ከእናትነት አስተባብር አስተካክለ የያዘች ከእሷ በቀር ሌላ ሴት የለችምና፣ አይኑ አ ነው ሳያለ ለቅድስት የሚለው አይኑ አ ነው ያሉ እንደሆነ አይምሮውን ልቦውን በልቦናችን ሳይብን አሳድር ይብን ማለት ነው። አልፋው አ ነው ያሉ እንደሆነ ለምኝልን ማለት ነው። ልመናስ እንኳን በሷ በጻቃን በሰማይታትም የለባቸውም ብሎ በቀደመ ልመናዋ የምታስምር ስለሆነ ይህን ሲጨርስ በያዘችው መስቀለ ብርሃን ተባርከዋለች። እሱም ተባርኮ ጅነስቶ ይቀራል። በበነገታው ይገናኛሉ። ለዛሬ ከዚህ ላይ ተፈጸመ። የሰኞ ወዳት ቅዱስ ኤፍሬምን በባረከችበት መስቀለ ብርሃን እመቤታችን ተባርከን፣ አሜን ሁላችንም። እዚህ ላይ ይህን የውዳሴ ማርያም ትርጓሜ የሰማን አቡነ ዘበሰማያት እንድገም።